የአሜሪካ ድምጽ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ሚያዝያ 8 2016 ዓ.ም መሰናዶ ጀመረ። በራያ አላማጣ የወረዳው አስተዳዳሪ መገደላቸውን የዓይን እማኞች ለአሜሪካ ድምፅ ገለጹ። መከላከያና ፌዴራል እዛው ከተማ ውስጥ ብቻ ከተማው ላይ ኦልሞስት ገብተዋል ማለት ይቻላል። ዙሪያው ላይ እና የዳርዳር ባላን ሁሉንም ሁሉንም ኤሪያዎች ተቆጣጥረዋል። አሁን ስምምነቱ ፈርሷል። ሁኔታት ግን ሁኔታው መቀየር አለበት ብለን ብናምንም ማንኛውንም ቦታ በኃይል መያዝ አንፈልግም። ኮረም መግባት እንችላለን፣ ግን በዚያ መንገድ አንመርጥም። የሰማችሁት የቀደሙት የራያ ወሎ አማራ ማንነትና ወሰን አስመላሽ ኮሚቴ ሰብሳቢ አቶ ሀይሉ አበራ ሲሆኑ የተከተሉት ደግሞ በትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚዳንት ሌተናል ጀነራል ታደሰ ወረደ ነው የሰማችሁት። በምሽቱ በዚህ ዙሪያ ዘገባለን። በሌላ በኩል በቤጊ ወረዳ በቀጠለው ግጭት ሶስት ሰዎች መገደላቸውን ነዋሪዎች ገልጸዋል። ይህንንም ይዘነዋል። ይህንና ሌሎች የሀገር ውስጥ እንዲሁም ደግሞ ዓለም አቀፍ ዜናዎችና ዘገባዎችን ወደ እናንተ እያደረስን እስከ ምሽቱ አራት ሰዓት ድረስ አብረናችሁን ቆያል ይገኛሉን ያደን መሰናደውን በምራት ጽዮን ግርማ በዋና አዘጋጅነት እንዲሁም ደግሞ ኤልያስ አስማረ ስርጭቱን ከስቱዲዮ በመከወን ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎችና የዲጂታል ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። አሁን ለምሽቱ ወደ ያዝነው ዜናዎች እንለፍ። ጤና ስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶችን በኢትዮጵያ ለሰብአዊ እርዳታ የሚውል የአንድ ቢሊዮን ዶላር ለማሰባሰብ ማቀዱን የመንግስታቱ ድርጅት አስታወቀ። ዓለም የነዳጅ አቅርቦት ሊስተጓጎልና የዋጋ ንረት ስጋትም እያየለ ነው። የትራምፕ የሁለተኛ ቀን የችሎት ውሎን የሚመለከትም ይዘናል። አሁን ወደ ዝርዝሩ በኢትዮጵያ ለሰብአዊ እርዳታ የሚውል የአንድ ቢሊዮን ዶላር ለማሰባሰብ ማቀዱን የመንግስታቱ ድርጅት አስታወቀ። የተባበሩት መንግስታት ድርጅት ዛሬ ማክሰኞ እንዳስታወቀው በግጭት ለምትታመሰውና በጎርፍና ድርቅ ለተጠቃችው ኢትዮጵያ የሚያስፈልገውን የሰብአዊ እርዳታ አቅርቦት ከፍ ለማድረግ የአንድ ቢሊዮን ዶላር ለማሰባሰብ ጥረት ይዟል። ከኢትዮጵያና ከእንግሊዝ መንግስት ጋር በመተባበር የተባበሩት መንግስታት ድርጅት ጄኔቫ ላይ ያካሄደው የገንዘብ ማሰባሰብ ዘመቻ ለ15 ነጥባ አምስት ሚሊዮን ሰዎች የሚሆን የነብስ አድን እርዳታ እና ለተጨማሪ አስር ነጥብ አራት ሚሊዮን ሰዎች የሚሰጠውን የሚሰጠውን የምግብ እርዳታ መጠን ለማሳደግ የታለመ መሆኑም ተመልክቷል። የአስቸኳይ እርዳታ የሚጠይቁ ሁኔታዎች በድርቅና በጎርፍ እንዲሁም በግጭት እየተባባሱ የመጡ ናቸው ሲል የተባበሩት መንግስታት ድርጅት ሰብአዊነት ጉዳዮች ቢሮ ኦቻ አስታውቋል። ኤልኒኞ በሰሜናዊ አገሪቱ ክፍል በሚገኙ ደጋማ አካባቢዎች ያለውን ድርቅ ከተማ በአባባሱ በሚሊዮኖች የሚቆጠሩ ሰዎች የውሃ አቅርቦት እጥረት የግጦሽ ሳር እጦትና የምርት መጠን ማሽቆልቆል ያስከትሏቸው ፈተናዎችን ለመቋቋም እየተጣጣሩ ናቸው ብሏል። በያዝነው ዓመት በግጭቶችና የአየር ንብረት ለውጥ ባስከተሏቸው ችግሮች የተነሳ ቁጥራቸው ከ21 ሚሊዮን በላይ የሚደርሱ ሰዎች ኢትዮጵያ ውስጥ ሰብአዊ እርዳታ እንደሚፈልጉ የገለጸው ኦቻ ከሐምሌ እስከ መስከረም ባሉት ወራት ቁጥራቸው 18 ሚሊዮን የሚደርስ ሰዎች ለከፋ የምግብ ዋስትና ጥረት መጋለጣቸውንም ጨምሮ አመልክቷል። በተያያዘ በእንግሊዝ ለኢትዮጵያ የምትሰጠውን እርዳታ መጠን ለማሳደግ ተጨማሪ አንድ መቶ ሚሊዮን ፓውንድ ወይም አንድ መቶ ሀያ አራት ነጥብ አምስት ስምንት ሚሊዮን ዶላር እንደምትሰጥ ቃል ገብታለች። በብሪታንያ የውጭ ጉዳይ ሚኒስትር የልማትና የአፍሪካ ጉዳዮች ምክትል ሚኒስትር አንድሩ ሚሽል ሲናገሩ ለኢትዮጵያ ተጨማሪ እርዳታ ለመስጠት የተገባው ቃል የባህረሰላጤውን ሀገሮች ጨምሮ ሌሎች ሀገራት እንዲሳተፉ ያበረታታል በሚል ያሳድረባቸውን ተስፋም ገልጠዋል። የትራምፕ የሁለተኛ ቀን የችሎት ውሎ ቀጥሏል። የቀድሞ ዩናይት ስቴትስ ፕሬዚዳንት ትራምፕ የወንጀል ክስ ጉዳይ የሚያዩት የኒውዮርኩ ዳኛ ዛሬ ማክሰኞ በችሎቱ የሁለተኛ ቀን ውሎ ከሕዝብ የተውጣጡና የመምረጥ እድል ከገጠማቸው ለዳኝነት ሊቀመጡ ከሚችሉ ግለሰቦች ውስጥ የተወሰኑትን አሰናብተዋል። በደንቡ መሰረት ነጻና ገለልተኛ ሆነው በብቃት መዳኘት ይችሉ እንደሆን ማጣሪያ በሚደረግበት በዚህ ሂደት ወቅት ከቀረቡት ሰዎች ውስጥ አንዲት የኒውዮርክ ከተማ ነዋሪ የሆኑ ሴት ሌሊቱን ስለ ጉዳዩ ሲያስቡ ገለልተኛና አድሏዊ ሳይሆኑ መፍረድ እንደማይችሉ መገንዘባቸውን ጉዳዩን ለሚያስችሉት የግዛቲቱ ጠቅላይ ፍርድ ቤት ዳኛ ሆዋን ምርቻን ተናግረዋል። አንድ ግለሰብም ተስፋ የማደርገውን ያህል ገለልተኛና ካድሎ ነጻ የመሆን የሚችል አይመስለኝም ሲሉ ያደረባቸውን ስጋት ለፍርድ ቤቱ ገልጠዋል። ከሪፐብሊካን ፓርቲ ወገን የሆኑ በርካታ ወዳጆችና ዘመዶች እንዳሏቸው ያመለከቱ አንድ ሌላ ግለሰብ ደግሞ በዚህ የተነሳ ሳይታወቀኝ ለእነርሱ ላደላ ችል ይሆናል ሲሉ ስጋታቸውን ገልጸው በተመሳሳይ ከዳኝነቱ ተሰናብተዋል። በሚቀጥለው ዓመት በጥቅምት ወር መገባደጃ በሚካሄደው ፕሬዚዳንታዊ ምርጫ የሪፐብሊካን ፓርቲያቸው እጩ በመሆን ከፕሬዚዳንት ባይደን ጋር የሚፎካከሩት ትራምፕ እንደ አውሮፓውያን ሕዝብን አቆጣጠር በ2016 በተካሄደው ፕሬዚዳንታዊ ምርጫ አሸንፈው ወደ ዋይት ሀውስ ከመግባታቸው አስቀድሞ ከጋብቻ ውጭ የሆነ ግንኙነት ፈጽመዋል በሚል የተነሳውን ጉዳይ ለመሸፋፈን በከፈሉት ገንዘብና ሚስጥር ለመደበቅ በማሴር በሚል ነው የተወነጀሉት። የዓለም ነዳጅ አቅርቦት መስተጓጎልና የዋጋ ንረት ስጋት እያየለ መጥቷል። የዓለም የነዳጅ አቅርቦት ሊስተጓጎልና ከፍተኛ የዋጋ ጭማሪ ሊያስከትል ይችላል የሚለው ስጋት እያየለ መምጣቱ ነው የተዘገበው። በመካከለኛው ምስራቅ የሚታየውን ከፍተኛ ውጥረት ተከትሎ ከኢራን የነዳጅ ኢንዱስትሪ ጋር በተያያዙ አንዳንድ ተጨማሪ እውነታዎች ሳቢያ ወደ ዓለም ገበያ የነዳጅ ምርት የሚቀርበው የነዳጅ ምርት ሊስተጓጎል መቻሉ ነው የተነገረው። ከነዳጅ ዘይት ላኪ ሀገሮች ድርጅት በነዳጅ ምርቷ በሶስተኛ ደረጃ ላይ የምትገኘው ኢራን በቀን መጠኑ ሶስት ሚሊዮን በርሜል የሚጠጋ የነዳጅ ዘይት ከጠቅላላውም የዓለም ነዳጅ ምርት ሶስት በመቶ ያህሉን የምታቀርብ ናት። የተከታታይ ዓለም አቀፍ ማዕቀቦች ኢላማ ሆኖ የቆየው የኢራን የነዳጅ ምርት እንደ አውሮፓውያን ዘመን አቆጣጠር በ2015 የኒውክሊየር ፕሮግራሟ ጋር በተያያዘ በምዕራብ ኃያላን አገሮችና በቴህራን መካከል ተደርሶ የነበረውን ስምምነት የኢራንን ገቢ ለመገደብ በታለመ እቅድ የቀድሞ የዩናይት ስቴትስ ፕሬዚዳንት ዶናልድ ትራምፕ በ2018 ዳግም ማዕቀቦችን ተፈጻሚ ካደረጉ በኋላ ኢራን የምታመርተው የነዳጅ መጠን በእጅጉ ቀንሶ መቆየቱ ይታወቃል። ሆኖም ፕሬዚዳንት ጆ ባይደን የስልጣን ዘመን የማዕቀቦቹን መላላትና ቻይና ዋናዋ የኢራን ነዳጅ ሸማጭ አገር ሆና የሆነች መምጣቷን ተከትሎ ኢራን የማዕቀቦቹን ተጽዕኖ መቋቋም ችላለች ሲሉ ተንታኞች ያስረዳሉ። በአንጻሩ የባይደን አስተዳደር በኢራን ላይ ጥሎት የነበረውን ማዕቀብ እንዳላነሳ የገለጹት የዩናይት ስቴትስ የውጭ ጉዳይ ሚኒስቴር መስሪያ ቤት ቃል አቀባይ በበኩላቸው አስተዳደሩ በቴሄራን ላይ የሚያደርገውን ጫና እያሳደገ መሆኑን መናገራቸውን ሮይተርስ በዛሬው ዕለት ባወጣው ዘገባ አመልክቷል። እንግሊዝ ጥገኝነት ጠያቂዎችን ወደ ሩዋንዳ ለማዛወር የነደፈችው ረቂቅ ሕግ ሊጸድቅ ነው ተባለ። የብሪታንያ ጥገኝነት ጠያቂዎችን ወደ ሩዋንዳ ለማዛወር የያዘችውና ከፍ ያለ ተጽዕኖ እንደሚያሳድርም የታመነው ይህ እቅድ የአገሪቱ ሕግ ሊሆን መቃረቡ ነው የተዘገበው። የእቅዱ ተቃዋሚዎች በአንጻሩ ስደተኞችን በኃይል ከሀገር የማስወጣቱን ውጥን ማገድ የሚችል አዲስ የሕግ መቋቋሚያ ለማበጀት ጥረት ይዘዋል። የጠቅላይ ፍርድ ቤቱን እገዳ ተጽዕኖ ለማስቀረትና በላይኛው ምክር ቤት የቀረበውን ተቃውሞ ለመቋቋም የታለመው ይህ ህግ በያዝነው ሳምንት በአገሪቱ ፓርላማ ይጸድቃል ተብሎም ተጠብቋል። የሩዋንዳ እቅድ የሚል ቅጽል የተሰጠው ይህ ውጥን ጠቅላይ ሚኒስትር ሪሺ ሱናክ ህገወጥ ስደተኞችን ወደዚያች አገር የሚያጓጉዙ ጀልባዎች እንቅስቃሴ ለማስቆም ለገቡ ቃል ወሳኝ እርምጃ ነው ተብሏል። ጉዳዩን አስመልክቶ አስተያየት የሰጡት የሱናክ ቃል አቀባይ ዴቭ ፓሪስ ትናንት ሲናገሩ የእንግሊዝ ፓርላማ በያዝነው ሳምንት በህገ ወጥ አስተላላፊዎች ከፍተኛ እንግልትና ብዝበዛ የሚፈጸምባቸውን ሰዎች ህይወት የሚታደግ ህግ የማጽደቅ ዕድል ያገኛል ብለዋል። አሁን ባለው አካሄድ መቀጠል እንደማንችል ግልጽ ነው፣ በመሆኑም ይህ ሁኔታ የሚለወጥበት ጊዜው አሁን ነው ሲሉም ተሰምተዋል። በአነስተኛ ጀልባዎች ተጓጉዘው የእንግሊዝ ቻናልን በማቋረጥ ከዚያ የሚደርሱትን ጥገኝነት ጥያቄዎች ወደ ምስራቅ አፍሪካዊቱ አገር ለማዛወርና በቋሚነትም ኑሯቸውን ከዚያ እንዲያደርጉ በማቀድ ሁለቱ አገሮች የተፈራረሙት ይህ ስምምነት ሁለት ዓመታት አስቆጥሯል። ይሁንና በፍርድ ቤት የታገደው እቅድ እንግሊዝ በትንሹ አራት መቶ ሰባ ሚሊዮን ዶላር ሊያስወጣት እንደሚችልም ተገምቷል። ተመራማሪዎች በአሁኑ ጊዜ የአረቢካ ቡናን ዝርያ ከስድስት መቶ አስር ሺ እስከ አንድ ሚሊዮን ዓመታት በፊት ኢትዮጵያ ውስጥ መገኘቱን በጅኖም ማረጋገጣቸውን ተመለከተ ወይም ተዘገበ የሚለው የመጨረሻው ዘገባ ነው። ክብራትና ክብራን ለሰዓቱ የዓለም ዜናዎች የያዝነውም እዚህ ላይ ያበቃ። መልካም ምሽት። የተከታተላችሁትን የምሽቱን የዓለም ዜናዎች ያደረሳችሁ አላ ከበደ ነበር እናመሰግናለን ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ሚያዚያ 8 2016 ዓ ም መሰናዷችንና ዝግጅቶቻችን ይቀጥላሉ ኤደን ገረመው መሰናዷውን በመምራት ጽዮን ግርማ በዋና አዘጋጅነት ኤልያስ አስማረ ስርጭቱን ከስቱዲዮ በማቀናበር አባየው ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን ሲሳ አሸናፊና ግርማ ደገፋ ደግሞ የምስልና ድምጽ ቅንብሩን የሚሰሩልን ባለሙያዎች ናቸው ናቸው። ሁላችንም አብራችን ታመሹ ዘንድ በአክብሮት እየጋበዝን አሁን ለምሽቱ ወደያዝነው አብይ ርዕስ እንሻገራለን። የምሽቱ የመጀመሪያው ዘገባችን የራያ አላማጣ ወቅታዊ ሁኔታን ይመለከታል። በራያ አላማጣ ወረዳ ግጭት በመቀስቀሱ የከተማው ጊዜያዊ አስተዳደር አመራሮችና በአስር ሺዎች የሚቆጠሩ ነዋሪዎች በግጭቱ ምክንያት መፈናቀላቸውን የከተማው ከንቲባ ገልጸዋል። በግጭቱ የወረዳው አስተዳዳሪ ሞላ ደረበው መገደላቸውን የዓይን እማኝ ነን ያሉ ተፈናቃዮችም ለአሜሪካ ድምጽ ተናግረዋል። በሌላ በኩል ግጭቱ አካባቢ በሚገኙ ሚሊሻዎች የተፈጠረ መሆኑንም የክልሉ ምክትል ፕሬዚዳንት ሌተናል ጀነራል ታደሰ ወረደ ገልጸዋል። ምክትል ፕሬዚዳንቱ ዛሬ ማክሰኞ በሰጡት መግለጫ አስተዳደራቸው በኃይል ለመቆጣጠር የሚፈልገው አካባቢ እንደሌለም ተናግረዋል። የአላማጣ ከተማ ከንቲባ አቶ ሀይሉ አበራ በበኩላቸው የትግራይ ክልል ታጣቂዎች የፕሪቶሪያን የሰላም ስምምነት ጥሰው የራያ አላማጣ አካባቢዎችን ተቆጣጥረዋል ብለዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በማህበራዊ የትስስር ገጻቸው ባሰፈሩት ጽሁፍ ክስተቱ በፌዴራል መንግስት እና በትግራይ ክልል ጊዜያዊ አስተዳደር ወይም ደግሞ በህወሀት አሊያም ደግሞ በትግራይና በአማራ ክልሎች መካከል የተፈጠረ ግጭት አይደለም ብለዋል። ሙልጌታ አጽብሃ ዘገባለሁ። የፌዴራሉ መንግስት አከራካሪ ከሚላቸው የትግራይና የአማራ ክልሎች አዋሳኞች መካከል የሆነው የራያ አላማጣ ወረዳም አብዛኞቹ አካባቢዎች ከትግራይ ክልል በኃይል በገቡ ታጣቂዎች መያዛቸውን የአላማጣ ከተማ ጊዜያዊ ከንቲባናም የራያወሎ የራያ ወሎ አማራ ማንነትና ወሰን አስመላሽ ኮሚቴ ሰብሳቢ አቶ ኃይሉ አበራ አስታወቁም። ከንቲባው አቶ ኃይሉ ዛሬ ማክሰኞ ለአሜሪካ ድምፅ እንደገለጹት ታጣቂዎቹ ከአላማጣ ከተማ ውጭ የቀረውን የወረዳውን አካባቢ በኃይል መያዛቸው የፕሪቶሪያው የሰላም ስምምነት መጣሱን ያመለክታል ብለዋል። መከላከያና ፌዴራል እዛው ከተማ ውስጥ ብቻ አለ። ከተማው ላይ ኦልሞስ ገብተዋል ማለት ይቻላል። ዙሪያው ላይ እና የዳርዳር ባላን ሁሉንም ሁሉንም ኤሪያዎች ተቆጣጥረዋል። አሁን ስምምነቱ ፈርሷል። የክልሉ መንግስት አሁን ምንም ያለው ነገር የለም። መግለጫ ማውጣት ይጠበቅበታል። አቶ ኃይሉ የከተማው ጊዜያዊ አስተዳደር አመራሮችና በርከት ያሉ የከተማዋ ነዋሪዎች ወደ ቆቦና አካባቢው መፈናቀላቸውን ገልጸዋል። ቆቦ አስተዳደር ጋር ሆኜ ተፈናቃይ ቦታ ማረፊያ ቦታ ስ አሁን የሄርን ቦታ እየመረጡ ነው። ባስር ሺዎች የሚቆጠር ሰው ወጥቷል። ምንም አሁን በቃ ድንገተኛ ነው። ምን ለዕለት ጉርስ የለውም አሁን የለበሳትን ድንገት እንትን ብሎ ይወጣል። በሌላ በኩል በራያ አላማጣ አካባቢ በተቀሰቀሰ ግጭት ካላማጣ ወደ ቆቦ ከተፈናቀሉ የከተማ ነዋሪዎች መካከል ስማቸው እንዲገለጽ ያልፈለጉ አስተያየት ሰጪም ከሆስፒታል ግልኮዙን ነቅሎ ይመጣል። እስከዛ ድረስ ነው። በጣም ተዳክመዋል። ያው ግን ያው የቆቦ ሰው የኛ ሰው ነው። ወጥቶ የተቀበላቸውም አለ። መኪና ይዞ የቆቦ ሰው መጥቶ የተቀበላቸውም አለ። ከዚህ በፊትም እነሱ ጋር ቁጭ ብለን ሲረዱን ነው የነበሩት የቆቦ ህዝብ እንግዲህ ምን ፈጣሪ መልሰው ነው ነው እንግዲህ የራያ ላማጣ ወረዳ አስተዳዳሪ ሞላ ደርበው መገደላቸው ያይን እማኝነን ያሉ ተፈናቃዮች ለአሜሪካ ድምፅ ተናግረዋል። ይሁንና የአሜሪካ ድምፅ ስለ አስተዳዳሪው አሟሟት ዝርዝር መረጃ ለማግኘት አልቻለም። ስለ ጉዳዩ ለማጣራት ቀደም ሲል ወደ ጠየቅናቸው ያላማጣ ከተማ ከንቲባ አቶ ሀይሉ አበራ የእጅ ስልክ ላይ መልሰን ብንደውል ስልካቸው አልሰራልንም። የትግራይ ክልል ጊዜ አስተዳደር ምክትል ፕሬዚደንት ሌተናንት ትናንት ጀኔራል ታደሰ ወረደም ዛሬ ማክሰኞ ለብዙኃን መገናኛዎች በሰጡት መግለጫ ባለፉት ቀናት በራያ ዓላማጣ አካባቢ የተፈጠረው ግጭት በተፈናቀሉ ሚሊሻዎችና በአማራ ክልል በተዋቀሩት የራያ ዓላማጣ ታጣቂ አካላት መካከል የተፈጸመ የአካባቢ ግጭት ነው ብለዋል። በአማራ ክልል ከተያዙ አካባቢዎች እየተነሱ የሚያደርጉት ትንኮሳ አለ። የእኛ ተፈናቃይ ምልሻዎችም ወደ ቀያቸው መመለስ ይፈልጋሉ ብዙ ክረምቶች ስላለፈባቸው። ትንኮሳ ሲደርስባቸውም የሚሰጡት የአጸፋ ተኩስ ነው ከአካባቢው ታጣቂዎች ጋራ እንጂ ከፌዴራሉ የጸጥታ ኃይሎች ጋራ የተፈጸመ አንድም ግጭት የለም። በዚህ ግጭት የሚፈጠር መገፋፋትም እስከ አላማጣ ከተማ ጫፍ ሊደርስ ችለዋል። ምክትል ፕሬዚደንቱ አያይዘውም የትግራይ ክልል ጊዜያዊ አስተዳደር የአላማጣንም ሆነ የኮረም ከተሞች በኃይል ለመቆጣጠር ፍላጎት እንደሌለው ገልጸዋል። ክልወጥ አለው ግን፣ ሁኔታው መቀየር አለበት ብለን ብናምንም ማንኛውንም ቦታ በኃይል መያዝ አንፈልግም። ኮረም መግባት እንችላለን፣ ግን በዚያ መንገድ አንመርጥም። አላማጣ ክፍተት ተፈጥሮ ነበር፣ ስለተቻለ ግን ዝም ብለን መግባት የለብንም። ከፌዴራሉ መንግስት ጋር እንዴት እንፍታው ተባብለን የተነጋገርንበት መንገድ አለ። የተግባባንበትን መንገድ ነው የምንከተለው። ምክትል ፕሬዚደንቱ በመግለጫቸው የፌዴራሉ መንግስት አከራካሪ እያለ የሚጠራቸው የሁለቱ ክልሎች አዋሳኞች የሚታወቁ የትግራይ ክልል አካባቢዎች እንጂ አከራካሪ አይደሉም ብለዋል። በእነዚህ አካባቢዎች ስለሚፈጸሙ ተግባራት ከፌዴራሉ መንግስት ጋር መግባባት ላይ ተደርሶባቸዋል ያሏቸው ነጥቦችም አብራርተዋል። ከጦርነቱ በፊት የተመሰረቱ አስተዳደሮች፣ እንዲሁም የአካባቢ ፖሊስና የጸጥታ መዋቅሮች እንዲፈርሱ መስማማታቸው የገለጹትን ሌተናንት ጄኔራል ታደሰም ከጦርነቱ በኋላ በአካባቢዎቹ የተቀጠሩ የመንግስት ሰራተኞች እንዲለቁ በየስፍራው የተቀመጡ የቦታ ስሞችና ባንዲራዎችም እንዲነሱ ተግባብተናል ብለዋል። የተፈናቃዮች የእርሻ መሬትና መኖሪያ ቤታቸውን ነጻ በማድረግ እንደሚመለስላቸውም ተናግረዋል። ተመላሽ ተፈናቃዮች ከነዋሪዎች ጋር የአካባቢ አስተዳደር እንደሚመርጡ የተናገሩት ምክትል ፕሬዚደንቱ አስተዳደሮቹን የፌዴራሉ መንግስት በመዋቅሩ ስር እንዲቆዩ ይፈልጋል፣ የትግራይ ክልል ጊዜያዊ አስተዳደር ደግሞ በክልሉ ስር እንዲሆን አቋም ይዟል ሲሉ የተፈጠሩ ልዩነቶችም አመልክተዋል። ሌተናል ጄኔራል ታደሰ ወረደ ከፌዴራሉ መንግስት ጋር ተግባብተን በታል ያሉት መንገድ የፕሪቶሪያው ሰላም ስምምነት ባከበረ መልኩ የትግራይን ሕዝብ ጥያቄ እንዲፈታ ለመስራት ነው ብለዋል። በሌላ በኩል የአማራ ብሔራዊ ንቅናቄ አብን ትናንት ሰኞ ምሽት ባወጣው መግለጫም የህወሀት ኃይሎች በአማራ ሕዝብ ላይ አራተኛ ዙር ጥቃት ከፍተዋል ሲል ከሷል። የፌዴራሉ መንግስትና የአማራ ክልል መንግስት ህወሀት በአማራ ሕዝብ ላይ እንደከፈተው የገለጸው ጥቃት በአስቸኳይ እንዲያስቆሙ አብን በመግለጫው ጠይቋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ በማህበራዊ የትስስር ገጻ ቸው ባሰፈሩት ጽሑፍ ክስተቱ በፌዴራሉ መንግስትና በትግራይ ጊዜያዊ አስተዳደር ወይም በህወሀት አሊያም በትግራይና በአማራ ክልሎች መካከል የተፈጠረ ግጭት አይደለም ብለዋል። ይልቁንም የፕሪቶሪያው የሰላም ስምምነት የሚያደናቅፉ ኃይሎች የፈጠሩት እንደሆነ ገልጸው ብቸኛ አዋጭ መንገድ ግን ሰላም ነው ሲሉ አሳስበዋል። አቶ ጌታቸው አደናቃፊ ያሏቸውን ኃይሎች ማንነት በስም ለይተው አልጠቀሱም። ለአሜሪካ ድምፅ ሙሉጌታ አጽበሃም መቀለም የተከታተላችሁት ለምሽቱ ያዝነውን አብይ ርዕስ ነበር። አሁን ቀጥሎ የትንታኔው መጽሔት ይቀጥላል። በምዕራብ በቤጊ ወረዳ በቀጠለው ግጭት ሶስት ሰዎች መገደላቸውን ነዋሪዎች ገለጹ። በምዕራብ ወለጋ ዞን ቤጊ ወረዳ በመንግስት ኃይሎች እና በኦሮሞ ነጻነት ሰራዊት ታጣቂዎች መካከል በቀጠለው ግጭት ቢያንስ ሶስት ሰዎች መገደላቸውን ነዋሪዎች ተናግረዋል። ለደህንነታቸው ሲሉ ስማቸው እንዳይጠቀስ የጠየቁት ነዋሪዎቹ ሶስቱ አርሶ አደሮች ትላንት ሰኞ ረፋድ ላይ የተገደሉት የኦሮሞ ነጻነት ሰራዊት አባላትን ለመፈለግ አሰሳ እያደረጉ በነበሩ የመንግስት የጸጥታ ኃይሎች ነው ብለዋል። በጉዳዩ ላይ ከቤጊ ወረዳና ከምዕራብ ወለጋ ዞን እንዲሁም ደግሞ ከኦሮሚያ ክልል የአስተዳደርና የጸጥታ ቢሮ ምላሽ ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። ይሁንና የፌዴራል መንግስት ከዚህ ቀደም በተለያዩ ጊዜያቶች በሰጣቸው መግለጫዎች ያልታጠቁ ሰዎችን ኢላማ እንደማያደርግ ገልጾ የሚቀርብበትን ክሶች ማስተባበሉ የሚታወስ ነው። ፀሐይ ዳምጠው ዘገባላት። ተራዛሚ ግጭት በቀጠለበት የኦሮሚያ ክልል ምዕራብ ወለጋ ዞን ቤጊ ወረዳ ለሊስቱ ሎጲ ቀበሌ ትናንት ሰኞ ሚያዝያ 7 ቀን 2016 ዓ ም የኦሮሞ ነጻነት ሰራዊት አባላትን እያሰሱ በነበሩ የመንግስት የጸጥታ ኃይሎች ቢያንስ ሶስት አርሶ አደሮች መገደላቸውን ነዋሪዎች ለአሜሪካ ድምፅ ተናግረዋል። የቀበሌው ነዋሪ መሆናቸውን የገለጹትና ለደህንነታቸው ሲባል ስማቸውን እንዳንጠቅስ የጠየቁን አስተያየት ሰጪ የግድያውን ሁኔታ አስረድተዋል። ቀደም ሲል የኦሮሞ ነጻነት ሰራዊት በቤጊ ወረዳ ለልስቱ ሎፕ ቀበሌ ውስጥ ይንቀሳቀስ ስለነበር ትላንት ለአሰሳ ወደ አካባቢው የመጡ የመንግስት የጸጥታ ኃይሎች ሶስት ንጹሐን ዜጎችን ገለዋል። የሸኔ አባላት ያሉበትን ቦታ ታውቃላችሁ፣ እነርሱን ትመግባላችሁ ብለው ነው የገደሏቸው። እንዲህ አይነት ድርጊት በአካባቢያችን ከተጀመረ ዓመታት አልፈዋል። ሌላው የቤጊ ወረዳ ነዋሪ እና በተመሳሳይ ስጋት ስማቸውን እንዳንጠቅስ የጠየቁን አስተያየት ሰጭም በምዕራብ ወለጋ ዞን ባሉት ወረዳዎችና የገጠር ቀበሌዎች ውስጥ ሰሞኑን የመንግስት የፀጥታ ኃይሎች አሰሳ ላይ መሆናቸውን ጠቅመው ተፈጠረ ያሉትን ችግር ገልጸዋል። መከላከያ መጣ ሲባል የአካባቢው ነዋሪዎች የበለው ወደሚባል አካባቢ ይሸሻሉ። በዚህ ሳምንትም የመንግስት የጸጥታ ኃይሎች አሰሳ ይወጣሉ ሲባል ህዝቡ ንብረቱን እና ቀየውን ትቶ እየሸሸ ነው። በላልስቱ ሎፕ ቀበሌ ውስጥም የተገደሉት ንጹሐን ዜጎች ናቸው። የግድያው ምክንያትም ሸኔን ትቀልባላችሁ የሚል ነው። ቆይ ህዝቡ ምን ያድርግ? ሁለቱም የጦር መሳሪያ ይዘው ነው የሚንቀሳቀሱት። አብሉን ካሉ እምቢ ማለት አይቻልም። አሁን ችግሩ እየከፋ ነው። እኚሁ አስተያየት ሰጪ አክለውም በአካባቢው ይፈጸማል ያሉት የሲቪሎች ግድያ እንዲቆም ጠይቀዋል በምዕራብ ወለጋ ዞን በቤጊ በቆንዳላ እና ሌሎችም ወረዳዎች ውስጥ ከወረዳ ከተሞች ውጭ ያለው የመንግስት መዋቅር ከፈረሰ አመታት አልፈዋል የመንግስት የጸጥታ ኃይሎች ወደ ቀበሌዎች ሲመጡ የሸኔ ታጣቂዎች ይሸሻሉ መንገድ ላይ የተገኘው ሰው ሁሉ ግን እርምጃ ይወሰድበታል። አሁን የንጹሐን ዜጎች ግድያ ተባብሰዋል ይህ የዘፈቀደ ግድያ እንዲቆምልን የዓለም ማህበረሰብ በአንድ ድምፅ ከጎናችን እንዲሆን እንጠይቃለን። ነዋሪዎች ያልታጠቁት ሰዎች ግድያን አስመልክቶ ባነሱት ቅሬታ ላይ ከቤጊ ወረዳና ከምዕራብ ወለጋ ዞን አስተዳደሮች እንዲሁም ከኦሮሚያ ክልል አስተዳደርና ጸጥታ ቢሮ ምላሽ ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። ይሁንና በቅርቡ በአማራ ክልል ተፈጸሙ ከተባሉ መሰል ግድያዎች ጋር በተያያዘ ለአሜሪካ ድምፅ ምላሽ የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉ የኢትዮጵያ መከላከያ ሰራዊትና የመንግስት የጸጥታ ኃይሎች በአጠቃላይ ሲቪሎችንም ሆነ የሲቪል ተቋማትን ኢላማ አያደርጉም ሲሉ ክሱን ተከላክለዋል። እርምጃ የሚወሰደውም በተጠናና በተደራጀ ሕግ እንዲሁም የሀገሪቱ አሰራሮች በሚፈቅዱለት መሰረት ነው ሲሉ ምላሽ መስጠታቸው ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። በሰሜን ጎንደር ዞን ዳባት ወረዳ ለታገተው ኤርትራዊ ህጻን አራት መቶ ሺህ ብር የማስለቀቂያ ቤዛ ገንዘብ እንደተጠየቁ ወላጅ አባቱ ተናገሩ። በወረዳው በሚገኘው የአለም ዋጭ ስደተኞች መጠለያ የሚኖሩት የታጋቹ ህፃን አባት አቶ መሐመድ ኦስማን ልጃቸው ከታገተ ሁለት ሳምንት ማስቆጠሩን ገልጸው የተጠየቁትን ገንዘብ ለማሰባሰብ ልመና ላይ መሰማራታቸውን ለአሜሪካ ድምጽ ተናግረዋል። የኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት በበኩሉ ጉ ን ከሚመለከታቸው የጸጥታ አካላት ጋር በመሆን እያጣራ እንደሆነ ተናግሯል። የስደተኞች መጠለያ ጣቢያው የሚገኝበት የጭላ ቀበሌ አስተዳደር ደግሞ ጉዳዩን ፖሊስ እየተከታተለው እንዳለና ከእገታው ጋር በተገናኘ የተያያዘ ግለሰብም መኖሩን አስታውቋል። በአለሟጭ መጠለያ ጣቢያ የሚገኙ ሌሎች የኤርትራውያን ስደተኞች እገታን ጨምሮም ልዩ ልዩ የጸጥታ ችግሮች እያጋጠሟቸው እንደሆነም አመልክቷል። ገብረ ሚካኤል ገብረ መድህን ዝርዝር ዘገባለሁ በአማራ ክልል ሰሜን ጎንደር ዞን ዳባት ወረዳ የጭላ ቀበሌ በተቋቋመው የዓለም ዋጭ የስደተኞች መጠለያ ጣቢያ የሚኖሩት ኤርትራዊው ስደተኛ አቶ መሐመድ ዑስማን ባለፈው መጋቢት 26 ቀን 2016 ዓ ም ልጃቸው አማን መሐመድ በአቅራቢያው ከሚገኘው የዳባት ትምህርት ቤት ከቀኑ 10 ሰዓት ላይ በመመለስ ላይ እያለ ባልታወቁ ሰዎች ታግተው መወሰዱን ለአሜሪካ ድምፅ ተናግረዋል። አጋቾቹ በየሁለት ቀናቱ እየደወሉ የማስለቀቂያ ገንዘብ እንደሚጠይቋቸውም ገልጸዋል። አጋቾቹ ዛሬ ከደቂቃዎች በፊትም ደውለውልኝ ነበር። አራት መቶ ሺህ ብር ክፈል ብለውኛል። እኔ ይህን ያህል ገንዘብ ከየትም ላመጣ አልችልም። እስከዚች ዕለት ድረስ ይኸው በየአብያተ ክርስቲያናቱና በየመስጊዱ ለልጄ ማስለቀቂያ የሚሆን ገንዘብ ለማሰባሰብ በልመና ላይ ነኝ። ሌሎች ስደተኞችም በልመና ይተባበሩኛል። ሆኖም እስካሁን የተገኘ ገንዘብ የለም። ልጄ እያለቀሰ በስልክ ያሰሙኛል። ጭንቀት ይዞታል። ልጃቸው የታገተበትን የባጃጅ ተሽከርካሪ የሰሌዳ ቁጥር ጠቅሰው ጉዳዩን ለፖሊስ ቢያመለክቱም እስካሁን የተገኘው ውጤት እንደሌለ አቶ መሐመድ ተናግረዋል። ስለ ጉዳዩ የተጠየቁት የኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት የኮሚኒኬሽንና ውጭ ግንኙነት ዲሬክተር አቶ በአካል ንጉሴ በበኩላቸው ተከታዩን ምላሽ ሰጥተዋል። አንድ ልጅ የጠፋ አለ እና እገታ ሳይሆን አይቀርም የሚል መረጃ ስለመጣ በተቋም ከሚመለከታቸው የጸጥታ አካላት ጋር በመሆን ጉዳዩን የማጣራት ስራ እየሰራን ነው። የአለም ዋጭ መጠለያ ጣቢያ የሚገኝበት የጭላ ቀበሌ አስተዳዳሪ አቶ ምናለ ግንብነህ ደግሞ ከህፃን አማን መሐመድ ጋራ ሌላ የአስተማሪ ልጅም አብሮ መታገቱን ጠቁመው ጉዳዩን ፖሊስ ይዞታል፣ ክትትሉም ቀጥለዋል በማለት ለአሜሪካ ድምፅ ገልጸዋል። ከተማ ላይ ነው። ቀበሌ አራት ላይ ነው ተይዞ ተወሰደ የሚባል ያለ ልዩ እንዴት ሄደ፣ ወደ የት ሄደ የሚለውን መረጃ እያሰባሰብን ነው። በተጨማሪም የተያዘ የታሰረ ልጅ ያለ ያው መረጃ ስጥ እየተባለ ነው ያለ። ከዳባት ከተማ ፖሊስ ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። የታጋቹን ሕፃን ጉዳይ ይዘውታል ከተባሉት ኢንስፔክተር አለሙ በስልክና በአጭር የጽሑፍ መልእክት አስተያየት ብንጠይቅም ምላሽ አልሰጡንም። ስደተኞቹ በበኩላቸው በአለም ዋጭ የስደተኞች መጠለያ ጣቢያ ያለው አጠቃላይ የጸጥታ ይዞታ አሳሳቢ መሆኑን ይናገራሉ። ሰዎች ሲታገቱም የአሁኑ የመጀመሪያው እንዳልሆነ አቶ መሐመድ ዑስማን ያስረዳሉ። ከዚህ ቀደም አንድ ስደተኛ ታግቶ 2 ሚሊዮን 500 ሺህ ብር ተጠይቆ ነበር። ሆኖም ታጋቹ ገንዘቡን ከፍሎ ይሁን አጋቾቹ ተደርሶባቸው ባላውቅም ከጥቂት ጊዜ በኋላ ተለቋል። ሌላው ስደተኛም እንዲሁ ታግቶ 1 ሚሊዮን 500 ሺህ ብር ተጠይቆ በስንት ልመና 300 ሺህ ብር ከፍሎ ነው የተለቀቀው። የዕብየው ተኪኤ የተባሉ ሌላው የመጠለያ ጣቢያው ነዋሪም የአካባቢው የጸጥታ ችግር እየተባባሰ መምጣቱንና ታጣቂዎች በዚህ ሳምንት ብቻ ሰላሳ ሁለት የስልክ ቀፎዎችን መውሰዳቸውን ገልጸዋል። በሌሊቱ ሰዓት ወደ መጠለያው እየገቡ ንብረት ይዘርፋሉ ያሏቸው ታጣቂዎቹ ሰዎችንም መግደላቸውን አመልክተዋል። የሰዎች መታገት፣ መገደል እየተለመደ ነው። ስለዚህ ጉዳይ ሁልጊዜ ነው መረጃ የምንሰጠው። እርምጃ ሲወሰድ ግን አናይም። ከዚህ በፊት አንድ ቄስ በጥይት ተመትተው አሁን አካል ጉዳተኛ ሆነዋል። ሦስት ሰዎች ደግሞ ተገድለውብናል። ማን እንደገደላቸው እንኳ አይታወቅም፣ ምክንያቱም ወደ ሕግ ቀርቦ የተጠየቀ ሰው የለም። በዳባት ወረዳ የጭላ ቀበሌ አስተዳዳሪው አቶ ምናለ ግንብነህ በበኩላቸው በስደተኞች ላይ የተፈጸመ ግድያ መኖሩን አላውቅም ብለዋል። አልፎ አልፎ ሲያጋጥም የነበረው የስልክ ቅሚያም አሁን እየቀነሰ መጥቶ ወደ ዜሮ መውረዱን ተናግረዋል። የኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት የኮሚኒኬሽንና የውጭ ግንኙነት ዲሬክተር አቶ በአካል ንጉሴም እንዲህ አይነት የጸጥታ ስጋት መኖሩን የሚያሳይ ሪፖርት አልቀረበልንም ብለዋል። እንደ ሀገርም እንደ ክልልም ስደተኞቹ የተጠለሉበት ክልል ከስደተኛ ጋር በተያያዘ ይህን ያክል አስጊ የጸጥታ ሁኔታ እስካሁን ሪፖርት የተደረገ የለም በእኛ በኩል። ስደተኞቹ ግን በመጠለያ ጣቢያው ላለው የጸጥታ ችግር መንግስት ትኩረት እንዲሰጠው ተማጽነዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ በመቀጠል የምናልፈው ወደ ጎረቤት ሀገር ሱዳን ነው። የተዘነጋው የሱዳን ጦርነት ተስፋ እንደራቀው አንድ ዓመት ሞልቶታል። የሱዳን የእርስ በርስ ጦርነት ከተቀሰቀሰ ትላንት ማክሰኞ በጎርጎሮሲያኑ ሚያዝያ አስራ አምስት አንድ ዓመቱን ይዟል። ተንታኞችም ውጊያውን የሚያስቆም መፍትሄ በቅርብ ጊዜ ይገኛል የሚል ተስፋ እንደሌላቸው ይናገራሉ። ጦርነቱ በቀጠለ ቁጥርም ሱዳን የሽብርተኞች ቡድን መፈልፈያ በመሆኗ ተጋላጭነቷ እየባሰ እንደሚሄድም ስጋታቸውን ይገልጻሉ። ሄነሪ ዊልክንስ ከትልቋ የሱዳን ከተማ ኦምዱርማን እስካሁን ስራቸውን ከቀጠሉ ጥቂት ሆስፒታሎች በአንደኛው የበጎ ፈቃድ አገልግሎት የሚሰጡ ሰው አነጋግረው ያጠናቀረውን ዘገባ የሚከተለው ነው። ቆንጅታዬ ታቀርበዋለች። የሱዳን ጦርነት ልክ ከአንድ ዓመት በፊት በዛሬዋ ቀን ከተቀሰቀሰበት ጊዜ አንስቶ ዋና ከተማዋ ካርቱምና ትልቋ ከተማ ኡምዱርማን በሰውና በንብረት መጠነ ሰፊ ውድመት ደርሶባቸዋል። በሚሊዮኖች የሚቆጠሩ ነዋሪዎች በጦር ሰራዊቱና በፈጥኖ ደራሽ ድጋፍ ሰጪ ኃይሎች መካከል የሚካሄደውን ውጊያ ሸሽተው ተሰደዋል። መውጫ መንገድ በማጣት የቀሩ ወይም እዚሁ ቆይቼ እረዳለሁ ብለው የቆዩ አንዳንድ ሰዎች ግን አሉ። ሞሚን አህመድ አባስ ኡምድሩማን ውስጥ አሁንም እየሰሩ ካሉ የመጨረሻዎቹ ጥቂት ሆስፒታሎች ውስጥ በአንዱ sadly, I don't see this conflict as as particularly ripe for any kind of resolution right now. በተለይ አሁን የሚተማመኑት በእኔ እርዳታ ላይ ሆኖ በፍጹም ጥያቸው ሊሄድ አልችልም። ስለዚህ ቁስለኞች የሚያስፈልጋቸው መሰረታዊ ምግብ፣ መጠለያና ሕክምና ማግኘታቸውን ለማረጋገጥ እዚሁ ቆያለሁ። በዚህ ጊዜ ጥለናቸው ብንሄድ የባሰ ችግር ላይ ይወድቃሉ። ሆስፒታሉ የህክምና ቁሳቁስ አቅርቦት እጥረት እንዲሁም የጸጥታ ችግርም እንዳለበት አባስ ገልጸዋል። በተደጋጋሚ ለሚደርሱ የአየር ጥቃቶችና ውጊያዎችም የተጋለጠ እንደሆነ ነው የተናገሩት። የሰብአዊ ረድኤት ድርጅቶችና ጋዜጠኞች ዋና ከተማዋ ካርቱም የሚሆን ሌሎች በርካታ አካባቢዎች ለመግባት ባለመቻላቸው የተነሳ ሀገሪቱ ስላለባት ችግር ዓለም አቀፉ ማህበረሰብ ዘንድ በሚገባ እንዳይሰማ አድርጓል። በመሆኑም ተቺዎችና ዲፕሎማቶች የሱዳኑን ውጊያ የተረሳው ጦርነት ብለው እየገለጹት ነው። ጦርነቱ ከጀመረ ወዲህ አስራ ስድስት ሺህ ሰዎች እንደተገደሉ የሚገመት ሲሆን ስምንት ነጥብ ስድስት ሚሊዮን ሰው ከቀየው ተፈናቅሎ ተሰደዋል። ተፋላሚዎቹን ወገኖች ዓለም አቀፉ ማህበረሰብ ጫና አሳድሮ እንዲደራደሩ ማድረግ እንዳለበት ተንታኞች ያሳስባሉ። የሚሳካ አይመስልም የሚሉም አሉ። ካምረን ሃርሰን በስትራቴጂያዊና ዓለም አቀፋዊ ጥናቶች ተቋም የአፍሪካ ፕሮግራም አንጋፋ አባል ናቸው። የሚከተለውን አስተያየት ለቪኦኤ ሰጥተዋል። የሚያሳዝነው ይሄ ግጭት በአሁኑ ሰዓት አንዳች መፍትሄ የሚያገኝበት ደረጃ ላይ አይደለም። ሁለቱም ወገኖች ያኛውን ወገን አሸንፈዋለው ብለው ያስባሉ፣ ወይም ማሸነፍ አለብን እያሉ ነው። በዚያም ላይ የውጭ አካላት የጦር መሳሪያ እስካቀረቡላቸውና በስለላውም እስከረዷቸው ድረስ ውጊያውን ይቀጥላሉ። በቅርቡ የወጣ የዩናይትድ ስቴትስ የደህንነት ሪፖርት ጦርነቱ በቀጠለ መጠን ሱዳን የሽብርተኞች መፈልፈያ የመሆኗ ዕጣ እየጎለበተ እንደሚሄድ አመልክቷል። ሱዳን ተወላጁ የሎንግ አይላንድ ዩኒቨርሲቲ ረዳት ፕሮፌሰር ባክሪ አልሜድኒም ይህንኑ አመለካከት አስተጋብተዋል። ወጣቶች አሉ። ጉልበት አላቸው። የተቆጡ ናቸው። የጎሳ ክፍፍሉም አለ። በዚያ ላይ ደግሞ እዚህ ቦታ ፍትሐዊ ጦርነት እየተካሄደ ነው የሚል ትርክት አለ። አብዛኞቹ ሱዳናውያን ሁለቱንም የተዋጊዎቹን ወገኖች መሪዎች አይወዷቸውም። በዲሞክራሲያዊ መንገድ የመረጣቸውም የለም። የውጊያው ገፈት ቀማሽ ግን ሲቪሉ ህዝብ ነው። በኦምዱርማኑ ሆስፒታል በፈቃደኝነት የሚያገለግሉት ሞሜን አባስ ሀገራችንን የዓለም ህብረተሰብ ጣልቃ ገብቶ ሊረዳት ይገባል ብለዋል። ለሱዳን ቀውሶች መፍትሄ ለማምጣት ዓለም አቀፍ እገዛ በአስቸኳይ ያስፈልጋል። እየቀጠለ ስላለው ስቃይና ስለሚደርሰው ውድመት በደንብ ማሳወቅ ይገባል። ጦርነቱ አንድ ዓመት ደፍኗል። እንደሚታየውም ጠቀም ያለ ድጋፍ ከውጭ ወደዚያ እያመራ አይመስልም። በሳምንቱ መጨረሻ ኢራን በእስራኤል ላይ ጥቃት በመፈጸሟ ምክንያት ጦርነቱ እንዳይስፋፋ ስጋት ከመፈጠሩም በፊት ቢሆን። አስከትለን የምናልፈው እንግዲህ እንደሰማችሁት በዩናይትድ ስቴትስ እና በኢራቅ ጉዳይ ላይ ነው። ፕሬዚዳንት ጆ ባይደን የኢራቁን ጠቅላይ ሚኒስትር ትላንትና ሰኞ እያስተናገዱ ባለበት ወቅት ሁሉም ዓይኖች በሳምንቱ መጨረሻ ላይ ታሪካዊና የመጀመሪያ እየተባለ የሚገለጸውን ጥቃት በእስራኤል ላይ ባደረሰችው ኢራን ላይ አተኩረዋል ጥቃቱ የተስፋ የተስፋፋ ቀጠናዊ ጦርነት እንዳያስከትልም ተሰግቷል። ይህም ሁለቱ መሪዎች በተገናኙበት ወቅት ትኩረት የሰጡት ጉዳይ እንደነበረ ተገልጿል። የአሜሪካ ድምጽ አነታ ፓወል ከዋይት ሀውስ ያደረሰችንን ዘገባ እንግድ ወልዴ እንደሚከተል ያቀርበዋል። የአሪዞና ክፍለ ግዛት ጠቅላይ ፍርድ ቤት በ1800ዎቹ አመታት በነበረ ህግ መሰረት ጽንስ ማስወረድ በጠቅላላ እንዲከለከል ያሳለፈውን ውሳኔ በመቃወም ከትናንት በስቲያ እሁድ በክፍለ ግዛቲቱ ዋና ከተማ የተቃውሞ ሰልፍ ተካሂዷል። ከፕሬዝደንት ጆ ባይደን ጋር አብረው በምርጫው የሚወዳደሩት ምክትል ፕሬዚደንታቸው ካማላ ሃሪስ አሪዞና ላይ ባደረጉት ንግግር ጽንስ የማስወረድ መብትን ለማስከበር የሚካሄደው ትግል የነፃነት ትግል ነው ብለዋል። በአሜሪካ ነጻነትን ማንም ለማንም የሚሰጠው ነገር አይደለም ችሮታም አይደለም መብታችን ነው። ይሄ ደግሞ የራስን ሰውነት በሚመለከት ጉዳይ ላይ የመወሰን ነጻነትንም ይጨምራል። መንግስት በራሳችን ሰውነት ምን ማድረግ እንዳለብን ሊነግረን አይገባም። እንደ አውሮፓውያን የዘመን አቆጣጠር በ2022 ዓመተ ምህረት የዩናይትድ ስቴትስ ጠቅላይ ፍርድ ቤት ሮ ቪ ዌድ በሚል ስያሜው የሚታወቀውን ጽንስ ማስወረድን ህገ መንግስታዊ መብት ያደረገውን የ1973ቱን ውሳኔውን ከቀለበሰው ወዲህ ክፍለ ግዛቶች የየራሳቸውን ህግ የመደንገግ መብት ተሰጥቷቸዋል። ውሳኔውን እውን ካደረጉት ስድስት የጠቅላይ ፍርድ ቤቱ ዳኞች መካከል ሦስቱ በዶናልድ ትራምፕ የተሾሙ ናቸው። ትራምፕ ታዲያ ክፍለ ግዛቶች ይህንን መብት እንዲያገኙ ረድቻለሁ፣ ያም በመሆኑ ጽንስ ማስወረድ በአገር አቀፍ ደረጃ እንዲታገድ ማድረግ አሁን አስፈላጊ አይደለም ብለዋል። አስፈላጊ ስላልሆነ ነው። ምክንያቱም ሮቪ ዌድን ሰርዘናል። አይቻልም የተባለውን ነገር አድርገን ያን ስልጣን መልሰን ለግዛቶች ሰጥተናል። ግዛቶቹም ግሩም በሆነ መንገድ መስራት ይዘዋል። አንዳንዶቹ ወግ አጥባቂ መንገድ፣ አንዳንዶቹ ወግ አጥባቂ ባልሆነ መንገድ እየሰሩበት ነው። ስለዚህ መስራት ባለበት መንገድ እየሰራ ነው። የፕሬዚደንት ጆ ባይደን የምርጫ ዘመቻ በበኩሉ ትራምፕ ጽንስ የማስወረድ መብትን በፌዴራል መንግስት ደረጃ የሚያስከብረውን ውሳኔ እንዲቀለበስ ስላደረጉ አሪዞናን ጨምሮ በአሁኑ ወቅት በሀገሪቱ ለተከተለው ስቃይና ምስቅልቅል ተጠያቂው እሳቸው ናቸው ብሏል። በአሁኑ ወቅት በዶናልድ ትራምፕ ምክንያት ከሀያ የሚበልጡ የሀገራችን ግዛቶች ጽንስ ማስወረድን ከልክለዋል። በዶናልድ ትራምፕ ምክንያት በአሁኑ ጊዜ ለአቅመ ሄዋን ከደረሱ ሶስት ሴቶች መካከል አንዷ የምትኖረው ጽንስ ማስወረድ በትራምፕ እገዳ በተጣለበት ግዛት ውስጥ ነው። ትራምፕ ወግ አጥባቂ አስተዳደር ያሏቸው ግዛቶች አሁንም ቢሆን ወግ አጥባቂ ሕግጋት የመደንገግ ነጻነት ሊኖራቸው ይገባል ቢሉም የአሪዞናው ጠቅላይ ፍርድ ቤት ያሳለፈውን በመደፈርና ከስጋ ዘመድ የተፈጠረ ጽንስም ማስወረድ ጭምር የሚከለክለውን ውሳኔ አስመልክቶ ለጋዜጠኞች በሰጡት ቃል ከመጠን በላይ ጥብቅ የሆነ ውሳኔ ነው ብለዋል። እውነቱን ለመናገር በጣም ውብ የሆነ ህብረት ነው ያለው። እንግዲህ አንዳንዱ ጋር ለምሳሌ አሪዞናን ብንወስድ፣ ዳኛው ጉዳዩን ወደ 1864 የሚመልስ ውሳኔ ሰጥተዋል። ግን መንግስት ይቀይረዋል። መለወጡ አይቀርም። እኔም አልስማማበትም። ምክትል ፕሬዝደንት ካማላ ሃሪስ በበኩላቸው አሪዞና ውስጥ የሆነው ትራምፕ በስነ ተዋልዶ መብት ላይ የከፈቱት የለየለት ጥቃት ሲሉ የገለጹት አካል ነው ብለዋል። ስለዚህ ሁለተኛው የትራምፕ አስተዳደር ምንና እንዴት አይነት እንደሚሆን ልንገራችሁ። ተጨማሪ እገዳዎች፣ የባሰ ስቃይ፣ የባሰ ነጻነት እጦት። የፕሬዚዳንት ባይደን የምርጫ ዘመቻ በመጪው ምርጫ አሪዞና ላይ የጽንስ ማስወረድ ጉዳይ ሲቀርብ ባለፉት ሁለት ዓመታት ካንሳስና ኦሃዮ ላይ ሪፐብሊካኖች ድጋፍ እንዳጡት ሁሉ ያችን ወደ የትኛውም ልታጋድል የምትችል ክፍለ ግዛት ለማሸነፍ ይረዳናል ብለው ተስፋ አድርገዋል። ትራምፕ የጽንስ ማስወረድ ጉዳይ በመራጮች ድጋፍ ረገድ ጉዳት ሊያስከትል እንደሚችል ያመኑ ይመስላል። ደጋፊዎቻቸውን በዚህ ጉዳይ ልባችሁ የሚላችሁን ተከተሉ፣ ግን ደግሞ በምርጫው ማሸነፍ እንዳለብን እንዳትዘነጉ ብለዋል። የተከበራችሁ አድማጭ ተመልካቾቻችን እንግዲህ አስቀድመን ያስተዋወቅነውን ነው ሳይሆን የሰማችሁት የነበረው ወይም ደግሞ ስትከታተሉ የቆያችሁት በዩናይትድ ስቴትስ ውስጥ እየተካሄደ ባለው የመጪው ፕሬዝዳንታዊ የምርጫ ዘመቻ ቁልፍ ከሆኑ ጉዳዮች አንዱ የጽንስ ማስወረድ ጉዳይ ነው። በሱ ዙሪያ የተጠናቀረውን ዘገባ ነበር። አሁን አስቀድመን ወደ አስተዋወቅ ነው የኢራቁ ጠቅላይ ሚኒስትር በዚህ በከፕሬዝዳንት ጆ ባይደን ጋር መገናኘታቸውን በተመለከተ የተሰናዳውን ዘገባ እናዳምጣለን። በሳምንቱ መጨረሻ ኢራን በእስራኤል ላይ ጥቃት በመፈጸሟ ምክንያት ጦርነቱ እንዳይስፋፋ ስጋት ከመፈጠሩም በፊት ቢሆን የኢራቁ መሪ ጠቅላይ ሚኒስትር ሞሐመድ ሺያ አልሱዳኒ ከጆ ባይደን ጋር በሚኖራቸው ቆይታ በርካታ ጉዳዮች ላይ ሊነጋገሩ እንደሚችሉ ይገመታል። አሜሪካ ኢራን እስራኤል ላይ በአየር ያደረሰችው ጥቃት የከሸፈ እንደነበር ብትናገርም የኢራኑ መሪ በበኩላቸው በእስራኤልና በሐማስ መካከል ያለው ግጭት በቀጠናው ዋና አሳሳቢ ጉዳይ እንደሆነ ያምናሉ። እንደ እውነቱ ከሆነ በሺ የሚቆጠሩ ሲቪሎችን፣ ሴቶችንና ህፃናትን ህይወት የቀጠፈውን ይህንን ጦርነት ለማቆም ጉጉታለን። እንዲሁም የጦርነት ቀጠናው እንዳይስፋፋ የሚደረገውን ጥረት እናበረታታለን። የአሜሪካ ጦር በኢራቅ ለአስርተ ዓመታት የዘለቀ ቆይታ ያደረገ በመሆኑ ምክንያት የሁለቱ ሀገራት ግንኙነት በጥንቃቄ መያዝ እንዲያስፈልገው አድርጓል። በሰሜን ኢራቅ የሚገኙት የአሜሪካ የአየር ጥቃት መፈጸሚያ መሳሪያዎች የኢራንን ሚሳይሎች መጥቶ ለመጣል አገልግሎት ላይ ውለዋል። ባይደን እንደሚሉት የኢራን የረጅም ጊዜ ባላንጣ የሆነችው ኢራቅ ሰላምን ለማምጣት ትልቅ ሚና አላት። በቀላሉ ለመናገር ትብብራችን ለየሀገሮቻችን፣ ለመካከለኛው ምስራቅ እንዲሁም እንደማምነው ለዓለም አስፈላጊ ነው። ይህ በእንዲህ እንዳለ የኢራቁ ምክትል ጠቅላይ ሚኒስትር ሞሐመድ አሊ ታሚም ከአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጋር ዛሬ ማለዳ ተገናኝተዋል። ሁለቱ ወገኖች የኢራንን ጥቃት ለማክሸፍ በቀጠናው የተደረገውን ትብብር አድንቀው ግጭቱ እንዳይባባስ ጥሪ አድርገዋል። የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ያሳለፍነው ሳምንት የሚያሳየን ነገር ቢኖር እስራኤል የሚደርስባትን ጥቃት ብቻዋን መከላከል እንደሌለባት ነው። ከጥቃቱ ጀምሮ በነበሩት 36 ሰዓታት ችግሩ እንዳይባባስ ዲፕሎማሲያዊ ምላሽ ለመስጠት በማስተባበር ላይ ነበርን። ጥንካሬያችንንም ሆነ ብልህነታችንን በተመለከተ መልእክቱ ሊደርሳቸው ይገባል። የኢራቁ ምክትል ጠቅላይ ሚኒስትር ሞሐመድ አሊ ታሚም በበኩላቸው ይህን ብለዋል። ሁሉም ወገኖች ራሳቸውን እንዲያቅቡና የዓለም አቀፍ ደንቦችን እንዲያከብሩ እንጠይቃለን። ሁለቱ ወገኖች ዛሬ ሰኞ በነበራቸው ስብሰባ ላይ ይህ ነው የሚባል የጋራ ውሳኔ ይፋ ባያደርጉም ተንታኞች እንደሚሉት ግን የኢራቅ መሪዎች ሊያደርጉ የሚገባቸው ነገሮች አሉ። ዳንኤል ቤማን በስትራቴጂካዊና ዓለም አቀፍ ጥናት ማዕከል ባልደረባ ናቸው። ኢራቅ ሁኔታው እንዳይባባስ ያላትን ፍላጎት ግልጽ ማድረግ አለባት። ከኢራን፣ ከአረብ ሀገራት እንዲሁም ከአሜሪካ ጋራ ንግግር በማድረግ ሁሉም ኃይሎች ውጥረቱን ለማርገብ ኃላፊነት የተሞላው እርምጃ እንዲወስዱ እንደምትሻ ግልጽ ማድረግ አለባት። እስራኤል ለጥቃቱ የምትሰጠውን ምላሽ በማሰላሰል ላይ ባለችበት በዚህ ወቅት በቀጠናው ያሉ ተዋናያን አርፈው አልተቀመጡም ዛሬ ሰኞ የኢራቁ ፕሬዚደንት የዮርዳኖስን ንጉሥ አግኝተው አነጋግረዋል የዮርዳኖስ ንጉሣዊ ቢሮ እንዳስታወቀው ሁለቱ ወገኖች ግጭቱ የሚባባስ ከሆነ የሚፈጥረውን አደገኛነት በተመለከተ ተነጋግረዋል አኒታ ፓውል የላከችው ዘገባ እንግዶ ሌነኝ ዋሽንግተን ዲሲ የተከታተላችሁት የምሽቱን ዘገባዎችና ዜናዎች ነበረ። አስከትለን ደግሞ የምናልፈው ዘለግ ወዳሉ ሳምንታዊ መሰናዶዎችና ዘገባዎች ነው። አስቀድመን የምናልፈው ወደ ትምህርት ነክ ዘገባዎች ነው። ሲ በ16 ዓመት ታዳጊ ወጣት ከ3 ዓመት በፊት የተመሰረተው የኢትዮጵያ የተፈጥሮ አፍቃሪያን የተሰኘ እንቅስቃሴ በአካባቢ ጥበቃ እና የአየር ንብረት ለውጥ ዙሪያ በ12 ትምህርት ቤቶች ለሚማሩ ተማሪዎች የግንዛቤ ማስጨበጫ ሰጥቷል። አሁን ደግሞ ከዋን ፕላኔት ኢንተርናሽናል ትምህርት ቤት ጋር የመግባቢያ ሰነድ በመፈራረም ቀጣዩ ትውልድ በአካባቢ ጥበቃ ትምህርት፣ በአረንጓዴ ልማት እና በአየር ንብረት ለውጥ ዙሪያ በማስተማር ተጽዕኖ ለመፍጠር የሚያስችል እንቅስቃሴ ጀምሯል። ስመኞሽ የቆየ ታዳጊዋን ልዕልና ኃይሉና የዋን ፕላኔት መስራች እና ስራ አስኪያጅ አቶ ዘላለም አማረን በማነጋገር ያሰናዳችሁ ዘገባ በመቀጠል ይቀርባል። የአስራ ስድስት አመቷ ታዳጊ ልዕልና ኃይሉ ስለተፈጥሮና ተፈጥሮና የአካባቢ እንክብካቤ ለማወቅ ፍላጎት ያደረባት ገና በህፃንነቷ እንደሆነ ትናገራለች። መጀመሪያ እኔ ከድሮ ጀምሮ በአካባቢ ያለው ኔቸር ወይም እንስሳት በጣም ወዳለሁ እና ትምህርት ቤትም የመማር ኦፖርቹኒቲ ነበረኝ፣ ስለ አካባቢ ንብረት ለውጥ፣ ስለተለያዩ ኢሹዎች በዚህ ዙሪያ ልዕልና ይህ የምትወደው ተፈጥሮ በቆሻሻ ሲበከል፣ ዛፎችና አረንጓዴ ቦታዎች ከአካባቢዋ ሲጠፉና ሰዎች ኃላፊነታቸውን ሳይወጡ ሲቀሩ ከለጋ ዕድሜዋ ጀምሮ ይከፋት እንደነበርም ታስታውሳለች። ከቤቴ ስወጣ የማየው ነገር ሁሌም ያስጨንቀኝ ነበረ። ሰው ፕላስቲክ መሬት ላይ ሲጥል፣ አካባቢያችን ንጹህ ሳይሆን ሲቀር እና ለአካባቢው የማይጨነቅ ሰው ሲኖር በደንብ እንዴ ለምንድነው ሰው እንደዚህ የማይጨነቀው ብዬ ሁሌ ማስብ ነበረ። እናም ከመኪና ሲጥል እና ድል ነበረ። ልዕልና ሰባተኛ ክፍል ስትደርስ ለተፈጥሮ ያላትን ልዩ ፍቅር የተረዳችው እናቷ በአካባቢ ጥበቃ ዙሪያ ከሚሰራ ግሪን ኢትዮጵያ የተሰኘ ድኅረ ገጽ ጋር አስተዋወቀቻት። ልዕልናም በ13 ዓመቷ እኔም በእድሜ ያሉትን ልጆች ስለ ተፈጥሮ አጠባበቅና እንክብካቤ የማውቀውን ማስተማርና ግንዛቤ ማስጨበጥ እችላለሁ በማለት በወላጆቿ ድጋፍ የኢትዮጵያ የተፈጥሮ አፍቃሪያን የተሰኘ እንቅስቃሴ ጀመረች። እና ጓደኞች ነበር መጀመሪያ ያለ እና ምን መስራት እንችላለን የሚለውን እንወያይ ነበረ። ከዛ በደምብ ኦርጋናይዝድ መሆን ሲጀምር ትምህርት ቤትን ፍቃድ አግኝተን ከሰፖርት ቲቸር ጋር ሆነን አፍትር ስኩል አክቲቪቲ በሳምንት አንዴ እናደርግ ነበረ እንደ ማለት ነው፣ እንደ ክላብ እና ይሄ አፍተር ስኩል አክቲቪቲ ላይ አራን ላይ ፎርቲ ፋይቭ መምበርስ አርባስ እና ተማሪዎቹ ሞር ኢንትረስትድ ሆኖ እዛው ትምህርት ቤት ውስጥ ያሉትን እፅዋትን ለማጥናት ምን እንደሆነ ለማየት አብረን እና እንውል ነበረ። ትምህርት ቤት ከሶስት ዓመት በፊት በምትማርበት ጣሊያን ትምህርት ቤት የጀመረችው እንቅስቃሴ አድጎ እስካሁን በአስራ ሁለት ትምህርት ቤቶች ለሚማሩ በርካታ ተማሪዎች የግንዛቤ ማስጨበጫ ትምህርቶችን ሰጥቷል። ከአንድ ወር በፊት ደግሞ ዋን ፕላኔት ኢንተርናሽናል ከተሰኘ ትምህርት ቤት ጋር በጋራ ለመስራት የመጀመሪያውን የመግባቢያ ሰነድ ተፈራርሟል። አንድ ዓመት በፊት ነበረ ከዋን ፕላኔት ሚስተር ዘላለም ጋር የተዋወቅ ነው። ከዛ አሁን በቅርብ ሜሞራንድም ኦፍ አንደርስታንዲንግ ተፈራረምን። አግሪመንት ሁለታችንም አብረን የምንሰራቸው የተለያዩ አይነት ፕሮጀክቶች ለምሳሌ ከመዋለ ህጻናት አንስቶ እስከ 12ተኛ ክፍል ድረስ በማደግ ላለፉት 18 ዓመታት በትምህርትና በማህበረሰብ ግልጋሎት ዙሪያ በርካታ ስራዎችን የሚሰራው ዋን ፕላኔት ከወረቀት ትምህርት በዘለለ ተማሪዎች ተግባር ተኮር ትምህርቶች ላይ እንዲያተኩሩ ያደርጋል። በተለይ ደግሞ ተማሪዎች ስለ አካባቢ ጥበቃና የአየር ንብረት ለውጥ እውቀት እንዲኖራቸውና እውቀታቸውን በተግባር እንዲያውሉ እድሉን እንደሚያመቻች የትምህርት ቤቱ መስራችና ስራ አስኪያጅ አቶ ዘላለም አማረ ይገልጻሉ። ለምሳሌ ከአምስት ዓመት በፊት የትምህርት ቤቱ ተማሪዎች ፕሮጀክት ቀርጸው ከግማሽ ሚሊዮን ብር በላይ በማሰባሰብ በሰበታ ማህበረሰብ ውስጥ በሚገኝ አንድ የገጠር ከተማ ውስጥ የጉድጓድ ውሃ ማስቆፈራቸውን የሚናገሩት አቶ ዘላለም አሁን ደግሞ ከትምህርት ቤቱ ጎን በሚገኝ በሻሌ የመጀመሪያ ደረጃ የመንግስት ትምህርት ቤት ውስጥ በአካባቢ ጥበቃ ዙሪያ ተግባራዊ ስራዎችን እየሰሩ መሆኑን ያስረዳሉ። በዚህ በኩል ስት ኢንተርናሽናል ትምህርት ቤት እኛ ያለው የትምህርት ጥራት እና በዛ በኩል ደግሞ አንድ ግርግዳ ነው የሚለየን ከዛ ትምህርት ቤት ጋር። ስለዚህ ለትምህርት ቤቱም ለተማሪዎቹም ጥሩ ፕሮጀክት ነው። ከዚህ ጋር በተገናኘ ደግሞ አካባቢ ያንን ትምህርት ቤት ደግሞ ቅጥር ግቢውን በግሪን ደግሞ ሞዴል ለማድረግ አርአያ ለማድረግ ደግሞ ምን ማድረግ እንችላለን። ምክንያቱም አብሮ የተያያዘ ስለሆነ ማለት ነው ስለዚህ ሆሪዞንታል ጋርደን የምንለው መሰለ አካባቢ ላይ የተለያዩ ፍሩት ምሳሌ ደግሞ ፍራፍሬዎች ሊያበቁ የሚችሉ ዛፎችን በመትከል እፅዋቶችን በመትከል የሚበሉ ሌሎች ምግቦችን በመትከል ተማሪዎች ወረዲ ፕሮጀክቱ ተጀምረዋል። ልዕልናም ከዋን ፕላኔት ጋር ለመስራት ጉጉቷ እንዲጨምር ያደረገው ይህ በተግባር ያየችው ለውጥ ነው። ጋቨርንመንት ትምህርት ቤት እየሄዱ አብረው ማጽዳት አብረው የእነሱን ኢንቫይሮንመንት ሞር ክሊን እና ደስ የሚል ኢንቫይሮንመንት እንዲሆን ሲያደርጉ ተማሪዎቹን ትምህርት ቤት መምጣት ከዛም ደግሞ የራሳቸውን የትምህርት ቤት አካባቢ ለመንከባከብ ሞር ኢንስፓየርድ እና ይጓጓሉ። ዋን ፕላኔት ከአንድ ወር በፊት ከልዕልና ጋር በገባው ስምምነት መሰረት በበሻሌ የጀመረውን የአካባቢ ጥበቃ ስራ ወደ ሌሎች ትምህርት ቤቶች የማስፋት በኢትዮጵያ የተፈጥሮና የአካባቢ ጥበቃ ስራዎችን የመደገፍና የማስተዋወቅ እቅድ እንዳለው አቶ ዘላለም ይገልጻሉ። አንደኛው ስርዓተ ትምህርቱ ላይ ለውጥ ማምጣት እንድንችል ኢንፎርማል የሆኑ መንገዶች አሉ። ስለዚህ ለምሳሌ ክለቦች፣ ተማሪዎች በራሳቸው ተነሳሽነት፣ ምክንያቱም በራስ ተነሳሽነት ያደረገ ሰው ሁሉ ጊዜ ውጤታማ ይሆናል። ስለዚህ እነሱ ላይ ብንሰራ የሚል ጎል አለን። የትምህርታችንም ጥረቶች እናፈቃለን። ከዛ ባሻገር ይች ልጅ እንግዲህ ወደኛ ስራ ስትመጣና ስትተዋወቀን አላማዋንም ስታሳውቀን

አቅሙን እንዲያጎለብት በትምህርት ቤቶች ውስጥ የሚሰሩ ስራዎች ተጽዕኖ እንዳላቸው ያምናሉ። ምሳሌ ከመጠቀም አኳያ ካየ ነው ዲጂታል ማድረግ ወደ ዲጂታል መሄድ ምሳሌ የሚቆረጡ የዛፎችን ቁጥር መቀን ሊቀነስልን ይችላል። ለምሳሌ እንደ አንድ ኤግዛምፕል ለምሳሌ ሁን በአስተዳደር ብ ብታየው ኢንክሉዲንግ ጥቂት ነው ተማሪዎቹ ጋር መፍትሄ ያላመጣ ነው እንጂ በትምህርት ቤት ነው አኳያ ስታየው ምሳሌ የፕላስቲክ ቦትሎችን ለምሳሌ ጠርሙሶችን መጠቀም ማጥቆም ለምሳሌ እነ ጥረቶች አድርገን ተስፋ ያየንባቸው ናቸው። ይህ ግን በጉልበት ወይ ደግሞ በጫና በህጎች የምታደርጊው አደለም። ወደፊት ኦብየስሊ እንግዲህ ሀገሪቷ ህግና ፖሊሲ እየጠነከረ ሲመጣ አብዛኛዎቹ ነገሮች ይፈታሉ የሚል ተስፋ አለን ግን አትሊስት ያና ወገነት ከመፍጠር አኳያ ግን እያንዳንድ ወላጅ ለምሳሌ ሁልጊዜ አሁን ቦትል ከጎን አለ ሲመጠጣበት ነው የዛሬ ግን ስድስት ወርና አመት ብትጠይቅኝ ግን በቀን አንድ ሁለት ሪሳይክል ቦትሎች እንጂ መጠጣፍና ራ ውስጥ የማስቀመጥ ቴንደንሲ ነበር። ዋንስ ግን በተቋም ደረጃ ግን ዳራያ መሆን አለበት ሲባል ለኔ መለወጥ ጀምራል ብዬ አስባለሁ። የአየር ንብረት ለውጥ የትልቅ ሰው ብቻ ሳይሆን በሁሉም የእድሜ ክልል የሚገኙ ሰዎች ችግር ነው የምትለው ልዕልናም ተማሪዎች ከልጅነታቸው ጀምሮ ስለ ተፈጥሮና አካባቢ ጥበቃ መማራቸው እያደጉ ሲመጡ ትኩረት እንዲሰጡና የበኩላቸውን እንዲወጡ ያግዛል ትላለች። ተረካቢዎች ነን እንባላለን እና ከአሁኑ ማወቃችን እንዴት አካባቢያችን መንከባከብ እንዳለብን፣ ቀርበን አካባቢያችን ምን እንደሚያስፈልገው ማወቃችን ለፊውቸራችን ወይም ለነገ የምናየው ነገር እንዴት አድርገን ሶሉሽን እንሆናለን፣ እንዴት ምን አይነት መፍትሄ ነው ማምጣት አለብን የሚለውን ነገር በደንብ መገንዘብ እንችላለን። ከዛም ደግሞ ከሱ ሌላ እኛ እንደ ተማሪዎች ወይም ኔቸር ዳር ዘር ኢትዮጵያ የሚያምነው ይሄ ትልቅ ሹ የአዶልትስ ወይም ፕሮፌሽናልስ ነው ብለን አናምንም። የሁላችንም ነው። የእኛም ተማሪ ነው። ለምን እኛንም ነው የሚጎዳው፣ አዶልትስንም ነው የሚጎዳው፣ ጓደኛዬንም ነው የሚጎዳው። ማንንም ለይቶ የሚጎዳ አይደለም እና እሱንም በማመን ነው በዚህ እድሜያቸው ራሱ እየሰራ ያለ ነው። ልዕልና ከዋን ፕላኔት ትምህርት ቤት ጋር ለሚቀጥሉት ሁለት ዓመታት የምትሰራው ስራ አድጎ ወደ ሌሎች ትምህርት ቤቶችም እንደሚስፋፋና የጀመረችው እንቅስቃሴ ብዙ ሺህ ተማሪዎች ጋር እንደሚደርስ እምነት አላት። አቶ ዘላለም እንደሚሉትም ዋን ፕላኔት ከራሱ ትምህርት ቤት አልፎ በበሻሌ ትምህርት ቤት ውስጥ እያየ ያለው ለውጥ አድጎ የአካባቢ ጥበቃ ትምህርት በኢትዮጵያ የትምህርት ስርዓት ውስጥ እንዲካተት የሚያስችል የፖሊሲ ተጽዕኖ የመፍጠር ዓላማ አለው። በአሜሪካ ድምፅ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የምሽቱ የመጨረሻውን ዘገባችን እናስተዋውቃችሁ። ኢትዮጵያ ከዚህ በፊት ለውጭ ባለሀብቶች ዝግ አድርጋቸው የነበሩ የኢኮኖሚ ዘርፎችን ክፍት እያደረገች ትገኛለች። አስማማየ ነው፣ በዚህ ዙሪያ ዘገባለሁ። ያለፉት አምስት ዓመታት ኢትዮጵያ ከዚህ በፊት ለውጭ ባለሀብቶች ዝግ አድርጋቸው የነበሩ የኢኮኖሚ ዘርፎችን ቀስ በቀስ ክፍት እያደረገች የመጣችባቸው ናቸው። በቴሌኮም ዘርፍ የተጀመረው የውጭ ኩባንያዎች በአገር ውስጥ ኢኮኖሚ ተሳትፎ ባለፈው ዓመት ደግሞ የባንክ ዘርፍን ለውጭ ባለሀብቶች ክፍት የሚያደርግ የፖሊሲ ማሻሻያን በማድረግ ቀጥሏል። ጠቅላይ ሚኒስትር አብይ አህመድ መጋቢት 13 2016 ዓ ም ከነጋዴዎች ጋር በነበራቸው ውይይት ደግሞ መንግስታቸው ከዚህ በፊት በኢትዮጵያን ባለሀብቶች ብቻ ይሰሩ የነበሩ የጅምላና ችርቻሮ ንግድን ለውጭ ባለሀብቶች ክፍት ለማድረግ ዝግጅት እያደረገ መሆኑን ተናግረዋል። ሁለት ነገር እንቀይራለን፣ አንደኛ የውጭ ሰዎች ፕሮፐርቲ ኦን እንዲያደርጉ ሕግ እናወጣለን። ሁለተኛ እስከዛሬ ድረስ እንደምታውቁት ለምሳሌ ስታርባክስ ወይም የሆነ በማርክ የሚሸጥ ሱቅ ኢትዮጵያ አይገባም። ታውቃላችሁ፣ ማሰራጨት ስለማይፈቀድ አሁን እንፈቅዳለን። የኢትዮጵያ መንግሥት ለሚያደርጋቸው የፖሊሲ ማሻሻያዎች ሀገራዊ ኢኮኖሚያዊ ሁኔታን በምክንያትነት ያነሳል። ዋይቼም የተባለ የኢንቨስትመንት አማካሪ የግል ድርጅትን የሚመሩት አቶ ያሬድ ኃይለመስቀል ግን ይህን የመንግሥት የፖሊሲ ማሻሻያ ከዓለም ባንክ የኢኮኖሚ ሪፎርም ግፊት ጋር ያያይዙታል። በተለይም ኢኮኖሚ በዶላር እጥረት መፈተኑ ለዚህ ገፊ ምክንያት መሆኑን ይጠቅሳሉ። የወለድ ባንክ ብድር ወይም የአይ ኤም ኤፍ ድጋፍ ኢትዮጵያ ማግኘት ካለባት ይህንን ነገር አትገቡምና አትሰሩም የሚል ነገር መረጫ አይደለም ስለዚህ ምርጫም ጉዳይ አይደለም። የፖሊሲም እንደዚህ ኢኒሽቲቭ መምጣት ይሄ ነገር ቢሆን ቀድሞውን ሊመጣችን ነበር፣ ይህን ማድረግ የሚለው። ስለዚህ ይሄ ነገር ያው ይከፈታል። አሁን በብዛት አሁን የተከለከሉ የምንላቸው ሴክተሮች ምንድን ናቸው? ኤክስፖርት ማድረግ አይፈቀድም፣ ኢምፖርት መግባትም አይፈቅድም ነበር ኢትዮጵያ። እንደገና ሪቴልም ዲስትሪቢዩሽን ላይ መግባት ማከፋፈል ላይ ማለት ነው። አሁን ለምሳሌ የአሜሪካን ሀገር ያለው ዋልማርት ገብቶ እቃውን አመጥቶ ሱፐርማርኬት ከፍቶ መሸጥን አይፈቅድለትም። ላይሰንስ አይሰጠውም። ዘይት ማምረት ይፈቅዳል። ዘይት መሸጥና ማከፋፈል ሆልሴል ነው የሚሆነው እንጂ ሱፐርማርኬት ከፍቶ ዘይት መሸጥ አይችልም። ስለዚህ ይሄ ነው የተከፈተው። አሁን ምንድን ነው ታርባክ አሁን ወይም ደግሞ ወልማርት ወይም ቴስኮ ከእንግሊዝ ሀገር መጥቶ ሱፐርማርኬት ከፍቶ እቃውን አምጥቶ ሸጦ መሄድ ይችላል ወይ ደግሞ ትልቅ ካምፓኒ እራሱ አሁን ስታርባክ ቡና ይገዛ እንደሆነ አሁን ከኢትዮጵያ ነጋዴዎች ነው የሚገዛው። አሁን ግን እዚህ የግዢ ኦፊስ ከፍቶ ገዝቶ ጭኖ ወደ ኤክስፖርት ማድረግ ይችላል የሚል ነው። ስለዚህ ይሄ ነው የተከፈተው ማለት ነው። ይህም ቢሆን ኢኮኖሚው እንደዚህ አይነት ለውጦች ያስፈልገዋል ያሉት አቶ ያሬድ የሀገር ውስጥ ባለሀብቶች ተወዳዳሪነታቸውን ለማሳደግ መስራት ይኖርባቸዋል ብለዋል። ሌላው አለም የሚፈልገው ደረጃ ምርት ማቅረብ የሚያስችሉ ግብአቶች ይዘው ሊመጡ ይችላሉ። ለምሳሌ ራሱ ገዝቶ ራሱ የሚሸጥ ከሆነ ስታርባክ ወይም ሰሊጥ የሚገዛ ምናምን ካምፓኒ ከሆነ ለገበዩ የሚፈልገውን ፕሮዳክት እንዲያቀርብለት ሊደግፍ ይችላል፣ እንትን ይችላል። ኢቨን እነዚህ አሁን ያሉት ኤክስፖርተሮች ከነዚህ ካምፓኒዎች ጋር ፓርትነር አድርገው ሊያደርጉ ይችላሉ የሚል ግምት አለኝ እና ኦፍኮርስ ያለው ችግር ለኤክስፖርተሩ ፈተና ነው የሚሆነው። መቀርብ ቀን በትናንሽ ኤክስፖርተሮች እና በምናምኖች ላይ ሊፈጠጠን ይችላል ግን ትላልቆቹ ደግሞ ምናልባት ይሄ ነገር ከተፈቀደ በሽርክና ሊቀላቀሉ ይችላሉ ከውጭዎቹ ጋር ማለት ነው። የውጭዎቹ ሲመጡ ግን ያው ገበያ ይዘው ስለሚመጡ፣ እንዲሁም የራሳቸውን ፍላጎትና ገበያ ይዘው ስለሚመጡ ምናልባት ሀገሪቱ ውስጥ ያለውን ምርት ሊያነቃቃ ይችላል ማለት ነው። ይህ የመንግስት እርምጃ የሀገሪቱን ኢኮኖሚ ለውጭ ውድድር ክፍት የማድረግ ሂደት ነው የሚሉት የኢኮኖሚ ባለሙያው አቶ ክቡር ገና በበኩላቸው የአሁኑን ውሳኔ ጨምሮ ከዚህ በፊት የተደረጉ ኢኮኖሚያዊ ማሻሻያዎች ካለበቂ ውይይትና ዝግጅት የተደረጉ ናቸው ሲሉ ይተቻሉ። በእኔ አስተያየት እንግዲህ አሁን ጠብ ጠብ እየተባለ በሩ መከፈቱ ነው። ምንም አይነት እቅድና ፕሮግራም በአጠቃላይ የቀረበ ባለመኖሩ በስመ ሊበራላይዜሽን ዛሬ ይከፈታል፣ ነገ ይሄ ደግሞ ይከፈታል፣ ከነገ ወዲያ ይከፈታል የሚለው በፕሮግራም ደረጃም የሚታይ ሳይሆን ዝም ብሎ በተለያየ መልኩ ለሚመጡት ጥያቄዎች በተለይ ከውጭ የፋይናንሻል ኢንስቲትዩሽኖች ጥያቄዎች ሲመጡ የነሱም ጥያቄ ለመመለስ የተዘጋጀ ነው የሚመስለው። ሌሎች ሀገሮች ለረጅም ጊዜ በራቸውን ዘግተው የሄዱ የከፈቱ አሉ። ውጤቱም ጥሩ ሆነው የታዩባቸው አሉ። ነገር ግን በቀድ ያደረጉት ህዝባቸውን አሳትፈው ነው የሄዱት። የኢትዮጵያ መንግስት የቴሌኮም ዘርፍን ለውጭ ባለሀብት ክፍት ማድረጉን ተከትሎ የኬንያው ሳፋሪኮም ኩባንያ በዘርፉ መሰማራቱ የሚታወቅ ነው። ኢትዮ ቴሌኮምን ጨምሮ የተለያዩ የመንግስት ድርጅቶችን በአክሲዮን ድርሻ ለማስተላለፍ ፍላጎት እንዳለውም መንግስት ሲገልጽ ቆይቷል። የኢንቨስትመንትና ኢኮኖሚ አማካሪው አቶ ያሬዳ ለመስቀል መንግስት ኢኮኖሚውን ለውጭ ባለሀብቶች ክፍት እያደረገ ቢመጣም አሁን ባለው አገራዊ ሁኔታ ግን ትልቅ ዓለም አቀፍ ኩባንያዎች መጥተው ኢንቨስት ለማድረግ ፍላጎት ይኖራቸዋል ብለው እንደማያምኑ ይናገራሉ። ሞስ ፕሮባብሊ አሁን የምገምተው አሁን ዱባይ ያሉ ሱፐር ማርኬቶች ሊስፋፉ ይችላሉ፣ ኬንያ ምናምን ያሉ እንጂ ትላልቅ የምዕራብ ሪቴሎች አሁን በዚህ ሰዓት ይገባሉ ብዬ አልገምትም። ሁለት አደጋዎች አሉ። አንደኛው የፖለቲካል ሪስክ ነው። በትላልቆቹ ለመናባች ብዙም ምቾት የማይሰጥ ሁኔታ ነው ያለው። ሁለተኛው ደግሞ የውጭ ምንዛሪ እጥረት። ሌላው የኢኮኖሚ ባለሙያ አቶ ክቡር ገናን በዚህ ሀሳብ ይስማማሉም። የውጭ ባለሀብት ለመምጣት የሚያያቸው ሁኔታዎች አሉ ከፖለቲካ በፖለቲካው ላይ ብዙም ትኩረት ላይሰጥ ቢችልም የተማረ የሰው ኃይል በቂ የሰው ኃይል አለ ወይ? ኢንፍራስትራክቸሩ የሚስማማ ነው ወይ? ግብአት ሊያመጡ የሚችሉ ድርጅቶች በበቂ ሁኔታ አሉ ወይ የሚለውን በሙሉ ገንዘቡን ደግሞ አፍሶ ወደ ሀገሩ ለመሄድ ይዞ ለመውጣት የሚቻልበት ሁኔታ አለ ወይ ብሎ እነዚህ እነዚህን ጥያቄዎች ሲጠየቅ መልሱ ብዙም አጠጋቢ ስለማሆን በአንዴ በሩ ስለተከፈተ የውጭ ባለሀብት ይመጣል ብሎ መጠበቅ አይቻልም። የሀገር ውስጥ ባለሀብት ለእኔ እንደሚመስለኝ ቅድሚያ የተሰጠው ለውጭ ባለሀብት ስለሆነ የሀገር ውስጥ ባለሀብት በራስህ ታገል አይነት ነገር ነው። በራስህ የምችለውን ችለህ የማችለውን በቃ ትተኸው ሜዳውን ለጎበዙ ለጠንካራው ባለሀብት መድረኩ ለእነሱ እንዲመቻቸው ነው እየቀረበ ያለ ይመስለኛል። በኢትዮጵያ ያለው የንግድ ስራ በአብዛኛው በቤተሰብ ደረጃ የሚመራና ያልዘመነ ነው የሚሉት የኢንቨስትመንት አማካሪው አቶ ያሬዳይል መስቀል የሀገር ውስጥ ባለሀብቶች ተወዳዳሪነታቸውን ለማሳደግ ይህን አሰራር መቀየር እንዳለባቸው ይመክራሉ። መንግስትም ኢኮኖሚውን ለውጭ ባለሀብቶች ክፍት ከማድረግ ጎን ለጎን የሀገር ውስጥ ባለሀብቶችን ማጠናከርና ሀገራዊ የሰላም ሁኔታውን ማሻሻል እንደሚገባም የአሜሪካ ድምፅ ያናገራቸው ባለሙያዎች ገልጸዋል። ለአሜሪካ ድምፅ አስማማዬ ነው፣ ዋሽንግተን ዲሲ። የተከበራችሁ አድማጭ ተመልካቾቻችን የነበረን ቆይታ እዚህ ላይ ተጠናቋል። አብራችሁን ስላመሻችሁ እናመሰግናለን። በነገ ምሽት በሌላ መሰናዶ እንጠብቃችኋለን። የደንገረመው መሰናዶን በመምራት ጽዮን ግርማ፣ በዋና አዘጋጅነት የሊያስ አስማረ፣ ስርጭቱን በማቀናበር አብረናችሁ ነበር። ጤና ይስጥልኝ። ഏതുന്റെ